በኦሮሚያ ክልል የተለያዩ ዞኖች ውስጥ የኩፍኝ ወረርሽኝ በመሰራጨቱ ቁጥሩ ከአምስት ሺህ በላይ ሰው መጋለጡን የክልሉ ጤና ቢሮ አስታውቋል። ሙክታር ጀማል ተጨማሪ አለው። በኦሮሚያ ክልል የተለያዩ ዞኖች ውስጥ የኩፍኝ ወረርሽኝ መታየቱን ተከትሎ ከአምስት ሺህ በላይ ሰዎች መጠቃታቸውን የኦሮሚያ ጤና ቢሮ ገልጿል። በወረርሽኝ ደረጃ የተቀሰቀሰውን የኩፍኝ በሽታ ለመከላከል የግንዛቤ መስጠትና ከፍተኛ የሕክምና ክትትሎችን የማድረግ ስራ እየተሰራ መሆኑን ነው በኦሮሚያ ጤና ቢሮ የማህበረሰብ ስጋት በሽታዎችና የጤና ምርምር ዳይሬክቶሬት ዳይሬክተር አቶ ገመቹ ሹሚ ለአሜሪካ ድምፅ የተናገሩት። ከአሁን እንግዲህ እንደ ክልላችን በተለይ ከዚህ ዓመት መጀመሪያ ጀምሮ ወደ አርባ የሚጠጉ ወረዳዎች ላይ ይሄ በሽታ አለ በወረሽኝ መልክ ማለት ነው። እስካሁንም ያለፉት ሰባት ወራት ላይ ከአምስት ሺህ በላይ የሚጠጉ ታማሚዎች በሽታው እንዳለባቸው ተረጋግጦ፣ በኢትዮጵያ የበሽታዎች መዘርዝር ውስጥ ኩፍኝ የህብረተሰብ አደጋ ተብሎ ከሚመዘገቡ በሽታዎች አንደኛው ነው። ነገር ግን ወደ ስድስት ወር በላይ መቆየቱና የተለያየ ቦታ በጣም ተስፋፋ መሆኑም ነው እየተነገረ ያለው። ለምንድን ነው ይህን ያህል ትኩረት ያጣው የሚሉም አሉ። በሽታን ከውሰድን እንደ ኦሮሚያ ብቻም ሆነ እንደ ሀገርም ያለውና እና ምናልባት አሁን የበሽታውን ትሬንድ የምናይ ከሆነ ካባለፉት አመታት ዘንድሮ እንደ ሀገርም እንደ ክልልም ጀምሯል። ስለዚህ የተለያዩ ስራዎች ስንሰራ ነበር። ይህን በሽታ ኔቸሩ ትንሽ አሁን ያለው የአየር ንብረት እሱን የተፈጥሩለት ነው። በሽታውን እንትን ለማለቱ እና አንድ ይሄ ነው ሁለት እንደ ሀገር አቀፍ የሚሰጠው የዚህ የ ኩፍኝ በሽታ መከላከል የክትባት ዘመቻው ያ በመዘግየቱ እንዲሁም እንደ ክልልም የጠየቅናቸው ጤና ጥበቃን የጠየቅናቸው ድጋፎችም ነበሩ። በተለይ የዚህ የኩፍኝ ክትባት ዘመቻ ለመስጠት ማለት ነው እና እነሱ እነሱ ከመዘግየትም አንጻር ነው እንደዚህ ሊፋፋ የቻለው። አሁን በመጀመሪያ ዙር ወደ አስራ ሶስት ወረዳዎች እንደ ክልል ተመጣው የኩፍኝ የክትባት ዘመቻ እየተሰጠ ይገኛል ማለት ነው። ባለፉት ስድስት ወራት በተለያዩ ከአርባ የሚበልጡ የኦሮሚያ ወረዳዎች ውስጥ መታየቱ የተነገረው የኩፍኝ ወረርሽኝ ለጤና ተቋማትም ከፍተኛ ማነቆና አስቸጋሪ ሆኖ መሰንበቱን ነው የጤና ተቋማት የሚናገሩት። የጤና ተቋማቱ ከተዘጋጀላቸው የታማሚዎች ክፍል በማለፍ ድንኳን ጥለውና ሌሎች መንገዶችንም በመጠቀም በሽተኞችን እየተቀበሉ እንደሆነም ነው የተገለጸው። ዕድሜ የጠገቡ የሻሸመኔ ሪፈራል ሆስፒታልም ቢሆን ከፍተኛ ችግር ውስጥ መኖሩን ነው የሆስፒታሉ ሐኪም የሆኑት ዶክተር በከር አብዱል ሀኪም ለአሜሪካ ድምፅ የገለጹት። ትክክለኛው ብንነግር እነዚህን ፔሸንቶች መንከባከብ አልቻልን። ያስገባናቸውን ብቻ መጋዘን እንዳስገባናቸው ነው እየቆጠርን ያለ ነው። ምክንያቱም ባለሙያዎችን አዳርሶ ለነሱ ተፈላጊውን እንክብካቤ ሊሰጡ አልቻሉ። ሁለተኛ ደግሞ እነዚህ በሽተኞች ኦልሬዲ ታመዋል። የታመመ በሽተኛ ደግሞ የተሻለ እንክብካቤ ነው የሚፈልገው። ቀጥታ ሲሚንቶ ላይ ነው እያስተኛ ናቸው የምንገኘው። ፍራሽ የለም፣ ብርድ ልብስ የለም። ይሄ ደግሞ ሌላ ስቃይ ጨምሮባቸዋል። ከዚህ ጋር ተያይዞ ደግሞ በዚህ በሽታ የተያዙ ሰዎች የሞት ቁጥራቸው እንዲጨምር አድርጎታል። ይሄ ነው እየተከሰተ ያለው እኛ ጋር የኩፍኝ ወረርሽኝን ተከትሎ የተለያዩ ጤና ተቋማት መጨናነቅና ማስተናገድ አለመቻል ጨምሮም የሻሸመኔ ሪፈራል ሆስፒታል ያቀረበው ስሞታ ትክክል መሆኑን ነው የኦሮሚያ ጤና ቢሮ የሚገልጸው። ዳይሬክተሩ አቶ ገመቹ ሹሚ እንደገለጹት አሁን ችግሮችን ለመቅረፍ እየተሰራ ይገኛል። በጤና ጣቢያ ደረጃ ሊታከል የሚችሉ ህመምተኞች እዛ ላይ በማከል ፍሰቱን ወይ ደግሞ ሎዱን ከሆስፒታል መቀነስ ብቻል እየሰራን ያለ ነው። እኛም እንግዲህ እንደው ሌላም የተለያዩ አቅርቦቶችን እየደገፍን ያለ ነው። በተለይ አሁን የመተኛ ቦታ እሱንም ተከትሎ የተለያዩ አልባሳት መድኃኒትና የተለያዩ ቁሳቁሶችን እጥረት ነበረበት እንደ ሆስፒታሉ። እኛም ከዚ ፊት ስንረዳ ነበረ ለዞንም ለወረዳዎችም። ስለዚህ ያን ነገር አሁን እኛ ተገንዝበን እንደ ኦሮሚያ ጤና ቢሮ የተለያዩ የመድኃኒቶችን፣ እንዲሁም ፍራሽ፣ የተለያዩ የአልባሳትን በተለይ ለህመምተኞች የሚውሉትን እየደገፍን ያለነው። ይህ የኩፍኝ ወረርሽኝ በኦሮሚያ ብሔራዊ ክልላዊ መንግስት ብቻ ሳይሆን እንደ ሀገር እየታየ መሆኑን የገለጹት አቶ ገመቹ፣ አሁን እንደ ኦሮሚያ ስድስት ዞኖች ተመርጠው ክትባት ሊሰጥበት መዘጋጀቱን የተናገሩት ለአሜሪካ ድምፅ ሙክታር ጀማል ነኝ።